ዛሬ ሰኞ እዚህ ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ፊት ለፊት የተካሄደ ሰልፍ ነበረ። ያዘጋጀው ዶክተር አብይ ዓለም አቀፍ የድጋፍ ቡድን የተሰኘ ስብስብ ነው። አዲሱ አበበ ተከታቶታል። እንሆ ሰልፈኛው ከያዛቸው መፈክሮች መካከል የዶክተር አብይን አመራር ኢትዮጵያውያን እንደግፋለን የዶክተር አብይን የመደመር መፈክር እንደግፋለን፣ ዶክተር አብይ ለኢትዮጵያ እውነተኛ ዲሞክራሲን ያመጣሉ፣ የቅዳሜውን ያለፈውን ቅዳሜ ማለት ነው የጥቃት እርምጃ እናወግዛለን፣ ወዘተርፈ የሚሉና ሌሎችም ይገኙባቸዋል። ከመቶ በላይ የሚሆኑ ኢትዮጵያውያን ምሁራን ያሰባሰቡት ቡድን አንዱ አባል ነኝ የሚሉት ዶክተር ፍሳሸቱ በሌሎች የተለያዩ ስብስቦች ውስጥም አባል መሆናቸው ከአንዳንዶቹም አብረው እንዳልዘለቁ ብዙዎች ያውቃሉና ከየትኛው ወገን እንደምሮ ብያቸው ነበረ። ለኢትዮጵያ በሚጠቅመው ስብስብ ሁሉ ለመስራት ፈቃደኛ ነኝ ደግሞ ለምንሠራህም አይባልም ብለውኛል። መልካም ነው። ይህ የአሁኑ ስብስብ ግን ዶክተር ፍስሐ በምን ዓላማ ነው የተቋቋመው? ዶክተር አብይ ያደረጉት እጅግ በጣም ለማመን የሚከብድ እንደው ከእግዚአብሔር የተሰጠነው ብለን የምናምነውን ተግባሮች ማመስገን ያም ደግሞ እንዲቀጥል ማበረታታት። ሁለተኛ ዶክተር አብይ ብዙ ቻሌንጅ አለባቸው፣ ብዙ መከራ አለባቸው። ይህን ነገር ብቻቸውን አይወጡ። ስለዚህ ደሳቸው መከታ ለመሆን ደሳቸው ድጋፍ ለመሆን ደሳቸው ማናቸውም ነገር የሚመጣባቸውን በሙሉ ለመጠበቅ በዙሪያቸው ለመጠበቅ ነው። ሶስተኛው ስራዊ እንግዲህ የተለያዩ ነገሮችን በሀገራችን ላይ እንዲፈጸም ይፈልጋሉ እና እነዚያ እንዲፈጸም የሚፈልግላቸውን ነገሮች ሪከናቸው ያንን ተግባራዊ ለማድረግ ምሁራንን፣ ሌሎችንም በውጭ ያሉ ኢትዮጵያን በማሰባሰብ አደራጅተን መጠበቅ እና የመጨረሻው ደግሞ የተለያዩ ሀሳቦችን፣ ፕሮጀክቶችን በራሳችን በመቅረጽ ህብረተሰቡን በማነጋገር አሁን ራሳቸው ሲመጡ ወደ ሶስት የሚጠጉ ፕሮጀክቶች እየተቀረጹ ነው ያሉት። እነዛን ፕሮጀክቶች አቅርበን ከሳቸው ጋራ ስራ የምንጀምርበት ሁኔታ ለመፍጠር ነው። በአጠቃላይ ኢትዮጵያውያን በዓለም ዙሪያ ያሉትን በሙሉ በማደራጀት በቂ የሆነ ኃይል እምቅ የሆነ ኃይል በተደራጀ ሁኔታ ለመንግስት ድጋፍ የሚሰጥበትን ለጠቅላይ ሚኒስትሩ በተለይ ድጋፍ የሚሰጥበትን ሁኔታዎች ለማመቻቸት በአካባቢያችን ለዶክተር አብይ አመራር ድጋፍ ለመስጠት የተለያዩ ስብስቦች እንዳሉ ይታወቃልና ስለምንድን ነው በጋራ መስራት ያልተቻለው የሚል ጥያቄም ለዶክተር ፍሳሐ አንስቼባቸው ነበር። በእኛ በኩል እንግዲህ ሁላችንም አዲስ ነን። እኛም እንዳልን ገና አሁን ሶስተኛ ሳምንታችን፣ አንተዋወቅም ማን የታለ የሚለው ነገር ነው። ኢቭን አሁን የዛሬውና የትናንትን የነገው ሰልፍ ራሱ ማን ያዘጋጅ ማን ያዘጋጅ በኋላ ነው ነገሩ በሁለታችንም ሰዋት ዝግጅቱ ከእንትን ካለ በኋላ ስለዚህ በዛራ መስራት አለብን፣ ይህን ሁላችን እናምናለን። በቀጣይ ሂደት እንግዲህ በዚህ ሂደት ላይ ይማናሉ ምማን እየሰሩ ነው የሚለውን እያየን እሱ በራሳችን የምንሰራበት ሁኔታ እናመቻችን። በዛሬው ሰልፍ ላይ ከመቶ ዘለግ ያለ ቁጥር ያላቸው ኢትዮጵያውያን የተገኙ ሲሆን ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ደብዳቤ ማቅረባቸውንም ዶክተር ፍሳ ገልጠውልኛል። ይሁንና ከውጭ ጉዳይ ሚኒስቴር ባለስልጣናት ያገኙት መልስ ደብዳቤያቸውን በኢሜይል እንዲልኩ የሚል መሆኑን